ከኢኮኖሚው ዓለም ዓለም አቀፉ የገንዘብ ድርጅት ባለፈው ማክሰኞ ይፋ ባደረገው ትንበያ በጎርጎሮሳዊው 2017 ዓ ም ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ አገራት የ2.6 ከመቶ ኢኮኖሚያዊ እድገት እንደሚያስመዘግቡ ገልጧል። ትንበያው የኢትዮጵያ ኢኮኖሚ በዚህ ዓመት በ7.5 ከመቶ እንደሚያደግ አትቷል። የታንዛኒያ፣ የኬንያ፣ የአይቮሪ ኮስት እና የሴኔጋል ኢኮኖሚ በአንጻሩ ከአምስት እስከ ሰባት ከመቶ እድገት ያስመዘግባል ተብሎ ይጠበቃል። ዘገምተኛ የነበረው የደቡብ አፍሪካ፣ ናይጄሪያና አንጎላ ኢኮኖሚ የሚያሳየው ማገገም ከሰሃራ በታች ለሚገኙ አገራት ለተሰጠው ትንበያ ድጋፍ ያደርጋል ብሏል ተቋሙ። በጎርጎሮሳዊው 2016 ዓ ም በዓለም ገበያ ማሽቆልቆል የታየበት የሸቀጦች ዋጋና ኢትዮጵያን በመሳሰሉ አገራት የከፋ ተጽዕኖ ያሳደረው ድርቅ የቀጠናውን አጠቃላይ አመታዊ የምርት መጠን እድገት በ1.4 በመቶ ብቻ እንዲወሰን አስገድዶት ነበር። ከጠባ አራት ወራት ባስቆጠረው የጎርጎሮሳውያኑ 2017 ዓ ም ኢኮኖሚያዊ እድገታቸው መነቃቃት ይታይበታል ከተባለላቸው ሀገራት አንዷ ናይጄሪያ ናት ባለፈው ዓመት የኢኮኖሚ እድገት ዝግመት በዓለም ገበያ የነዳጅ ዘይት ዋጋ ማሽቆልቆልና የኃይል እጥረት የፈተናት ናይጄሪያ በዚህ ዓመት ዓመታዊ የምርት መጠኗ በ0.8 በመቶ እድገት እንደሚያሳይ የዓለም የገንዘብ ድርጅት አዲስ የትንበያ ሰነድ ጠቁሟል ደቡብ አፍሪቃ በበኩሏ ባለፈው ዓመት በዜሮ ነጥብ ሦስት በመቶ የተወሰነው ኢኮኖሚያዊ እድገቷ ተነቃቅቶ ወደ ዜሮ ነጥብ ስምንት ከመቶ ከፍ ይላል። ደቡብ አፍሪቃ ከገጠማት ድርቅ ማገገሟና የአገሪቱ የኤሌክትሪክ ኃይል አቅርቦት መሻሻሉ ለኢኮኖሚያዊ እድገት መነቃቃት ቀዳሚ ምክንያቶች ተብለዋል። ከአህጉሪቱ ከፍተኛ የነዳጅ ዘይት አምራች ሀገራት አንዷ የሆነችው አንጎላ ባለፈው ዓመት እድገት ያላሳየው ኢኮኖሚዋ በዚህ ዓመት መነቃቃት ይታይበታል ተብሎ ይጠበቃል። ናይጄሪያ ጋናና አንጎላ የመገበያያ ገንዘባቸውን የመግዛት አቅም በማሳነሳቸው ምክንያት ባለሁለት አሃዝ የዋጋ ግሽበት ሊከሰት እንደሚችል የዓለም የገንዘብ ድርጅት የኢኮኖሚ እድገት ትንበያ ገምቷል። በዓለም የገንዘብ ድርጅት ትንበያ መሰረት በጎርጎሮሳዊው 2017 ዓ ም መነቃቃት የሚታይበት ከሳራ በታች የሚገኙ የአፍሪቃ አገራት ኢኮኖሚ ብቻ አይደለም። የድርጅቱ ዋና የኢኮኖሚ ባለሙያ ሞሪስ ኦብስትፊልድ ይህ ዓመት የዓለም ኢኮኖሚ መሰረታዊ ለውጥ የሚያሳይበት ወሳኝ ጊዜ ሳይሆን አይቀርም ባይ ናቸው። ድርጅታቸው ለጎርጎሮሳዊው 2017 ዓ ም ባወጣው ትንበያ የዓለም ኢኮኖሚ በሶስት ነጥብ አምስት ከመቶ ሊያድግ ይችላል ብሏል። ካለፈው ዓመት አጋማሽ ጀምሮ የሚታየው የዓለም አቀፉ ኢኮኖሚ እድገት የቀደሙ ትንበያዎቻችንን ደግመን እንድናረጋግጥ ረድቶናል። በ2017 ዓመተ ምህረት የዓለም ኢኮኖሚ በ3 ነጥብ 5 ከመቶ ያድጋል ብለን እንጠብቃለን። ካለፈው ዓመት በ3 ነጥብ 1 ከመቶ የተሻለ ሲሆን፣ በ2018 ዓመተ ምህረት ደግሞ 3 ነጥብ 6 ከመቶ ያድጋል። የኢኮኖሚ እድገት ፍጥነቱ በማምረቻና በንግዱ ዘርፍ በበለጸጉት በማደግ ላይ በሚገኙትና አነስተኛ ገቢ ባላቸው ሀገራት ሰፊ መሰረት ይኖረዋል። በርካታ ደሃ ሀገሮች ባለፈው ዓመት የገጠማቸው ግጭትና የጸጥታ መናጋት ኢኮኖሚያዊ እድገታቸውን እጅግ እንዳስተጓጎለባቸው የዓለም የገንዘብ ድርጅት የትንበያ ሰነድ ጠቁሟል። አፍጋኒስታን፣ ቻድ፣ ደቡብ ሱዳን፣ የመንና ናይጄሪያ በዚህ ጎራ ተዘርዝረዋል። ድርቅ ከአፍሪካ በኢትዮጵያና በማላዊ እንዲሁም በሃይቲ ኢኮኖሚዎች ላይ የከፋ ተጽዕኖ አሳርፎ ነበር። እነዚህ የጸጥታ መናጋቶችና የአየር ጠባይ ለውጥ በያዝነውም ዓመት በበርካታ አገራት ኢኮኖሚ ላይ ቀላል የማይባል ተጽዕኖ ሊያሳርፉ እንደሚችሉ ሞሪስ ኦብስትፊልድ ተናግረዋል። ዓለም አቀፉ ኢኮኖሚ የእድገት ምልክት ቢታይበትም ካለፈው ትንበያ በታች የእድገት ምጣኔ የሚኖራቸው በርካታ አገሮች በዚህ ዓመት ይቸገራሉ። የሸቀጦች ዋጋ ከ2016 ዓ.ም የመጀመሪያ ወራት ጀምሮ መረጋጋት ቢታይበትም፣ በተለይ በመካከለኛው ምስራቅ፣ በአፍሪካና በላቲን አሜሪካ በውጭ ንግድ ዘርፍ የተሰማሩ በገበያው ፈተና ገጥሟቸዋል። ከዚህ በተጨማ ተጨማሪ አስከፊ አየር ጠባይና ህዝባዊ ተቃውሞዎች በርካታ አነስተኛ ገቢ ያላቸው ሀገራትን እስከ ረሃብ የሚያደርስ ስጋት እንዲደቀንባቸው አድርገዋል። በማደግ ላይ የሚገኙ አገሮች ኢኮኖሚ በዚህ ዓመት በ4.5 ከመቶ በሚቀጥለው ዓመት ደግሞ በ4.8 ከመቶ ሊያድግ ይችላል የሚል ትንበያ ሰጥቶታል። የዩናይትድ ስቴትስ ኢኮኖሚ በጎርጎሮሳዊው 2017 ዓም በ2.3 ከመቶ በሚቀጥለው ዓመት ደግሞ በ2.5 ከመቶ ያድጋል ተብሏል። የዩኤስ አሜሪካ የገንዘብ አስተዳደር ፖሊሲ በሚቀጥሉት ሁለት ዓመታት ወደ መስፋፋት ሊያዘነብል ይችላል። የዩኤስ የኢኮኖሚ እድገት ቸልተኛ ሆኖ ከዘለቀ ውጤቱ ከሚጠበቀው በላይ በፍጥነት የሚያድግ የወለድ ምጣኔ ይሆናል። ዶላርን የበለጠ በማጠናከርም በማደግ ላይ ለሚገኙ ኢኮኖሚዎች በተለይም አብዛኛው በዶላር የሆነ ዕዳ ላለባቸው ሀገራት ፈተና ይጋርጣል። የዓለም ኢኮኖሚ ከተቋሙ የተሰጠው ትንበያ በጎ ቢሆንም ካለፉት ዓመታት ያነሰ ኢኮኖሚያዊ እድገት የሚያስመዘግቡ ሀገሮች መኖራቸው ግን አልቀረም። የሸቀጦች ዋጋ መረጋጋት ቢታይበትም የጥሬ ዕቃ ዋጋ ማሽቆልቆል ለመካከለኛው ምስራቅ፣ አፍሪቃ እና ላቲን አሜሪካ አገራት መልካም ዜና አይደለም። የዓለም የገንዘብ ድርጅት ዋና የኢኮኖሚ ባለሙያው ሞሪስ ኦፕትስፊልድ የኢኮኖሚ እድገቱ አሁን ባለበት ደረጃ ለመቀጠሉ ማረጋገጫ እንደሌለ ይናገራሉ። አሁን የሚታየው የኢኮኖሚ እድገት መነቃቃት ባለበት ይቀጥላል የሚለው ጉዳይ አጠያያቂ ነው። የሸማቾችና የንግዱ ዘርፍ በራስ የመተማመን መንፈስ በበለጸጉት ሀገራት ከዚህ በላይ እድገት ሊያሳዩ ይችላሉ። በሌላ በኩል የዓለም ኢኮኖሚ እድገቱን ወደኋላ የሚጎትቱ ፈተናዎችም ይገጥሙታል። የዓለም የገንዘብ ድርጅት ባቀረበው ትንታኔ የዓለም ኢኮኖሚ እድገት ማንሰራራት ያሳየው በሸቀጦች ዋጋ መረጋጋትና መዋዕለ ንዋይ ላይ ፈሰስ የሚደረገው ገንዘብ በመጨመሩ መሆኑን ገልጧል። የገበያውን ፍላጎት በመምራቱ ረገድ ቻይና ቀዳሚ ስትሆን ኢኮኖሚዋ ካለፉት ሁለት ዓመታት በተሻለ በስድስት ነጥብ ዘጠኝ በመቶ እድገት ማሳየቱን አስታውቃ ነበር። የኢኮኖሚ ባለሙያዎች የግልና የመንግስት መዋዕለ ንዋይ እድገት ማሳየቱ ለኢኮኖሚው አዎንታዊ ተጽዕኖ ማበርከቱን ይናገራሉ። የዓለም የገንዘብ ድርጅት የቻይና ኢኮኖሚ በጎርጎሮሳዊው 2017 ዓ ም ካለፈው ዓመት አነስተኛ ቅናሽ አሳይቶ በ6.6 በመቶ ያድጋል ብሏል። ንግድ አማካኝ አመታዊ የገቢ መጠንን በማበረታታት እንዲሁም በመላው ዓለም በተለይም በድሃ አገሮች ድህነትን በመቀነስ የእድገቱ ዋነኛ አንቀሳቃሽ ኃይል ሆኗል። ይሁንና ሁልጊዜም የጥቅም ክፍፍሉ በሀገራት ዘንድ ሁልጊዜም እኩል አልነበረም። መንግስታት የሰራተኞቻቸውን አቅም ካላጎለበቱና ክፍፍሉን ፍትሃዊ ለማድረግ ካላገዙ ለንግዱ ዘርፍ የሚደረገው ፖለቲካዊ ድጋፍ ያሽቆለቁላል። የዓለም ኢኮኖሚ ቢነቃቀም ሰባት በመቶ እድገት ግን ዘላቂ አይደለም የሚሉ የኢኮኖሚ ባለሙያዎች አልጠፉም። የቻይና ኢኮኖሚ የብድር መቀዛቀዝ ምልክት አሳይቷል የሚሉት ባለሙያዎች በመጪዎቹ ዓመታት ከዚህ የበለጠ ሊዳከም እንደሚችልም ያብራራሉ። አድማጮች፣ የዛሬው መሰናዶ ጥናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።